በደቡብ ብሔር ብሔረሰቦችና ና ሕዝቦች ክልል በጉራጌ ዞን በወልቅጤ ከተማ ከ800 እስከ 10,000 የሚሆኑ ሰዎች አለ ስለሚባለው የመልካም አስተዳደር መጓደልና በአጠቃላይ በአገሪቱ ስለሚታየው የፖለቲካ ሁኔታ ቅሬታቸውንና ስጋታቸውን ለማሰማት ዛሬ ለተቃውሞ መውጣታቸውን የአይንማኞች ገልጸዋል። በከተማይቱ ሆስፒታል ለመገንባት ካሁን ቀደም የተገባው ቃል ለምን ዘገየ በሚል ከንጋቱ 12 ሰዓት እስከ 3 ሰዓት ድረስ ሰዎች ለተቃውሞ መውጣታቸውን የዞኑ የኮሚኒኬሽን ጉዳዮች ኃላፊ አቶ ፋንታውን ወልደ ማርያም ለዶችቬሌ አረጋግጠዋል። ዞኑ ማስተዳደር ምላሽ ሰጥቷቸዋል። በሂደት ጉዳዩ ተከታትለ መልስ እንሰጣቸዋለን የሚል ስለዚህ ለሚቀጥለው ቅዳሜ ፕሮግራም ይዘው ተበትነዋል። በሰላማዊ መልኩ ቅሬታቸውን፣ ጥያቄያቸውን አቅርበው ምንም አይነት ምንም አይነት ግጭት ሳይከሰት በሰላማዊ መልኩ ጥያቄያቸውን አቅርበው ወደየስራቸው ተበትነዋል። አስፋልት ላይ ስለነበረ ካሻቸው ስለዚህ ያው መንገደኛው እነሱን ማወቅ ስላልፈለገ ለጊዜው መኪኖች ቆመው ነበር። ለጊዜው ያው እነሱን ላለማወቅ ጥያቄያቸውን አቅርቦ እስኪበተኑ ድረስ መኪኖች ጠብቀዋቸዋል። በእርግጥ አሁን ሰላማዊ እንቅስቃሴ ተጀምሯል። ሰው የእለት ስራ የእለት ተዕለት ስራውን እየሰራ ነው ያለ የዛሬውን ተቃውሞ በቅርበት የተከታተሉት በወልቅጤ ዩኒቨርሲቲ የፖለቲካ ሳይንስ እና የውጭ ግንኙነት መምህር አቶ ዳንኤል መኮንን ለሐኪም ቤቱ ግንባታ ከውጭ ገንዘብ እንደተገኘ እና መሰረተ ድንጋይ ተቀምጦለት ህዝብ ግንባ ግንባታውን በጉጉት ሲጠብቅ እንደነበረ ይናገራሉ። እንደ አቶ ዳንኤል አስተያየት የከተማይቱ አስተዳደር የሆስፒታሉን ግንባታ በፍጹም አለመጀመሩ ሰላማዊ ሰልፈኞቹን አስቆጥተዋል። ይህ ይገነባል የተባለው ሆስፒታል የተለያዩ ከዞን ውስጥ የሚሾሙ ባለስልጣኖች አሉእና አንዱ ባለስልጣን ተቀምጦ ሲሄድ አንዱ ባለስልጣን ተቀምጦ ሲሄድ የት እንደገባ ጠፍቷል። ሲጠይቁ ሲጠይቁ ሆስፒታሉ ታጥፎ ወደ ሌላ ቦታ ሄዷል የሚል ጥያቄ ነው የደረሰ። ሄደው ሲጠይቁ ፕሬዚዳንቱ ጋር ሄደው ነበረ እኔ ያስቃስመርቅ ያለኝ ነገር ግን የት እንደደረሰ አላቅም የሚልነገር የሚል ነገር ነው። እሳቸውም የተናገሩት መሰረተ ዛቺ ጋር የተሰራው መሰረተ ልማት ሁሉ ተነስቶ ሄዷል። ለሆስፒታሉ ግንባታ የተገኘው ገንዘብ የት እንደደረሰ ሳይታወቅ መጥፋቱ ዋናው የተቃውሞ መነሻ ምክንያት ቢሆንም፣ ሰላማዊ ሰልፈኞቹ መሰረታዊ ችግር አድርጎ ያነሱት ግን አሳሳቢ ያሉት በዞኑ ደረጃና በአገሪቱ አሁን የሚታየውን የፖለቲካ አለመረጋጋት መሆኑን መምህር ዳንኤል አስረድቷል። ወጣቱ ዛሬ ላይ ሲያነሳ ሲነሳ የነበረው እንደ ጀኔራል የምንናገረው እኔ ከሰማሁት እዛ ላይ ሲያነሳ የነበረው ልክ እንደ ሌሎቹ ከዚህ በፊት ይነሱ የነበሩ ሌሎች አካባቢዎች ላይ ይነሱ እንደነበሩት አማራ፣ ቀቤና፣ ኦሮሞ፣ ጉራጌ አንድ ነን እያለ ይጮህ ነበር። ህዝቡ ማለት ነው። ለምንድን ነው ብለህ ብትጠይቀኝ እዚህ አካባቢ ላይ አንዳንድ ጊዜ በፖለቲሽያኖቹ ችግር ግጭቶች ይፈጠራሉ። በተለይ በጉራጌና በቀቤና መካከል ማለት ነው። በተመሳሳይ ብዙ ጊዜ ችግሮች ተፈጥረው የብዙ ችግሮች ተፈጥረው ብዙ ነፍስ ብዙ አደጋ ደርሷል፣ እና ያንን ነገር ህዝቡ እኛ አንድነን እያል ይጮህ ነበረ። የዞኑ የኮሚኒኬሽን ጉዳዮች ኃላፊ አቶ ፋንታሁን ወልደ ማርያም ግን የተቃዋሚ ሰልፈኞች ጥያቄ አሁን በአገሪቱ ካለው የፖለቲካ ጥያቄ ጋር በምንም እንደማይገናኝ ጠቅሰዋል። በማህበራዊ የመገናኛ ዘዴዎች በተነበቡ መረጃዎች መሰረት በትናንትናው ዕለት በምስራቁ ክፍል በኦሮሚያ ክልል ምስራቅ ሸዋ ዞን በዱግደቦራ ወረዳ ወይም አለም ጤና በመባል በሚጠራው አካባቢ ወጣቶች ለተቃውሞ ወጥቶ እንደነበረ ና የጸጥታ አካላት ወሰዱት ባሉት እርምጃ የሰው ህይወት አልፈዋል። ከትናንት በስቲያ ሰኞ ደግሞ በደቡብ ክፍል በኦሮሚያ ክልል በቦረና ዞን በሞያሌ ከተማም የጸጥታ አካሉ እንዲሁ ወሰዱት በተባለ እርምጃ ሰዎች መሞታቸውን የማህበራዊ የመገናኛ ዘዴዎች አክለው ጠቅሰዋል።